የእስካሁኑ የኢትዮጵያ አትሌቶች የሪዮ ኦሎምፒክ ተሳትፎና ውጤት እንዴት ይገመገማል? እስካሁን ኢትዮጵያውያን በተሳተፉበት ርቀት ያደረጉት ውድድር ከሴቶቹ በስተቀር እምብዛም አርኪ አልነበረም። ለምሳሌ በወንዶች አስር ሺህ ሜትር ወርቅ ሊገኝ ይችላል ተብሎ ተጠብቆ ነበር። ምናልባት ወርቁም ቢርቅ ብር እናገኛለን ብለው ተናግረው ነበር። ሆኖም ግን እንደምንም የነሐስ ሜዳሊያን የተገኘው በማራቶንም እንደዚሁ በጣም ነፍስ አስጨራሽ ተፈታኝ ውድድር ነበረ። በሱም የነሐስ ሜዳሊያ ነው መገኘት የቻለው። ስለዚህ እስካሁን ኢትዮጵያውያን ያደረጉት ውድድር በጣም ጥሩና ውጤታማ ነው ማለት የሚያስችል አይመስለኝም። አስር ሺህ ሜትር የሴቶች ውድድር የታየው ውጤት ምናልባት ከወርቅም በላይ ማሰጠት ይችል ቢሆን ኖሮ የሚያሰጥ ውድድር ነበር ያካሄዱት። ውሀ እና እንግዲህ በሚቀጥሉት ቀናትም ኢትዮጵያውያን የሚካፈሉባቸው ውድድሮች አሉ። ከነዚህ ውድድሮችስ ምንድን ነው የሚጠበቀው? ከነገ በስቲያ የአንድ ሺህ አምስት መቶ ሜትር ወንዶች ግማሽ ፍጻሜ ወይም የመጨረሻ ማጣሪያ ይካሄዳል። መኮንን ገብረ መድን እና ዳዊት ወልዴ ለዚህ ማጣሪያ ያለፉ ናቸው። ከሌሎች የረጅም ርቀት ውድድሮች ወይም ኢትዮጵያ በጣም ከምትታወቅባቸው የውድድር አይነቶች ሲታይ ይህኛው በንጽጽር አጠር ያለ ርቀት ያለው ነው እና ውጤት ይመጣበታል ተብሎ ብዙ የወቅርበት አይደለም ብዙም የሚጠበቅ አይደለም። ሆኖም ግን አይታወቅም። ቅዳሜ ኢትዮጵያ የወርቅ ሜዳሊያ የምትጠበቅበት የሴቶች አምስት ሺ ሜትር ርቀት ውድድር ይካሄዳል። በውድድሩም የሶስት ኢትዮጵያ አትሌቶች ይወከላሉ። አልማዝ አያናን ጨምሮ ሰንበሬ ተፈሪና አባብል የሻነህ ተካፋይ ይሆናሉ። እንግዲህ ኢትዮጵያ በእርግጠኝነት ወርቅ ታገኝበታለች ተብሎ ከሚጠበቀው ውድድር አንዱ ይሄኛው ነው። እሁድ በወንዶች አንድ ሺ አምስት መቶ ሜትር ቀደም ብዬ ያልኩሽ ሁለት መኮንን ገብረመድንና ዳዊት ወልዴ ተካፋይ የሆኑበታል ያልኩሽ ውድድር ይካሄዳል በዚህ ርቀት አስቤልኪፖፕ የኬንያ ፍጻሜ ታወቀ ነው ተካፋይ ይሆናል። ስለዚህ ወርቁ ይገኛል የሚል እምነት የለም። ሆኖም ግን ከወርቁ ቀጥሎ ያሉት ብርና ነሐስም ከተገኙ ሰየው ነው። ዛሬ በተደረገ የወንዶች አምስት ሺህ ሜትር ማጣሪያ አላፊ የሆኑት ሀጎስ ገብረ ሕይወትና ሙክታር እንድሪስ እንዲሁም ደገን ገብረ መስቀል ለሁሉ የወንዶች አምስት ሺህ ሜትር የፍጻሜ ውድድር ያለፉት ናቸው። በዚህ ርቀት ሞ ፋራህ በተአምር ከውድድሩ ካልወጣ በስተቀር ወርቅ እናገኛለን የሚል እምነት የለኝም፣ እስካሁን ከታየው በወንዶች የሩጫ ውጤት። ሆኖም ግን የኢትዮጵያ አትሌቲክስ ፌዴሬሽን የሚለው በአስር ሺህ የተበለጥነው በቴክኒክ ችግር ነው እንጂ ጥሩ ሰዓት አለን እና ስህተታችንን አንደግምም የሚል መልእክት አስተላልፏል። እንግዲህ እንዳሉት ከሆነ ምናልባት ወርቁም ካልሆነም ደግሞ ብርና ነሐሱን ያገኙ ይሆናል። ከዛ ደግሞ አሁን የወንዶች ማራቶን ይካሄዳል። ሶስት ኢትዮጵያውያን አትሌቶች ተካፋይ ናቸው፣ ተስፋዬ አበራ፣ ለሚ ብርሃኑና ፈይሳ ለሊሳ። እነኛ አትሌቶች በተለያየ ትልልቅ ውድድር ያስመዘገቡት እስካሁን ያስመዘገቡት ሰዓት ፈጣን ነው። ሆኖም ግን ማራቶን ለመገመት እጅግ አስቸጋሪ ውድድር ነው እንደምታውቂው እና ኢትዮጵያ ከሲድኒ ኦሎምፒክ በኋላ በማራቶን የድል ያገኘችበት ነገር የለም። ውጤት ይመጣል ተብሎ ይጠበቃል። መልካም እድል ነው የምንመኘው። ያም ሆኖ ግን እስካሁን ከፈረንጆች ሚሊኒየም ወዲህ ኢትዮጵያ ለኦሎምፒክ ካሳተፈቻቸው አባላት መካከል እስካሁን ደካማ ቡድን ይሄኛው ነው። ምክንያቱም የአትሌቲክስ ፌዴሬሽኑ አራት የወርቅ አራት የብርና አራት የነሐስ ይዤ ይመለሳለሁ ብሎ ወጥቶ እስካሁን መያዝ የቻለው አንድ ወርቅ ብቻ ነው። ሰላሳ ስምንት የቡድን አባላት ይዞ ሲሄድ ይሄ የመጀመሪያው ነው። በርካታ የቡድን አባላት ይዞ እንደመሄዱ መጠን የተሻለ ውጤት ይዞ ይመጣል ተብሎ ይጠበቅ ነበር። እንግዲህ በቀሪዎቹ ውድድሮች ሜዳሊያዎች እንደሚመጡ ተስፋ በማድረግ ሀና ደምሴ ከለንደን አመሰግናለሁ።